የወጣቶች ዓለም ጤና ይስጥልኝ። ውድ የወጣቶች ዓለም ዝግጅት ተከታታዮች፣ ምህረት ተገኝ ገና በ17 ዓመቷ ነበር ህይወቷን ለመቀየር የወሰነችውና ወደ አረብ ሀገር የተጓዘችው። ጅማ ከተማ ተወልደ ያደገችው ምህረት ዛሬ 30 ዓመቷ ነው። ሌሎች ከህይወት ተሞክሯ እንዲማሩ ታሪኳን ለማካፈል ስለፈቀደች እንግዳችን አድርገናታል። ምህረት ታሪክሽን በአስር ደቂቃ ለመግለጽ ትንሽ ከበድ የሚል ይመስለኛል፣ ግን አንኳር አንኳር የምትያቸው ለሌሎች መማሪያ ይሆናሉ የምትዩ ላይ እና ተኩር እና ህይወትሽ ለማሻሻል ስትይ ገና በልጅነትሽ ወደ አረብ ሀገር ሄደች በቤት ሰራተኝነት ሰሪ ነበር። እዛም ብዙ ፈተናዎችን ካሳለፍሽ በኋላ ህይወትሽን አሻሽለሽ ወይም ገንዘብ አግኝተሽ ነበረ ግን ተመልሰች ደግሞ ይህንን ገንዘብ ወደ ማጣት ውስጥ ገብተሻል። ምህረት የብር ሚሊዮነር ለመሆን ችላ ነበረ። በጊዜው ሚሊዮን ባልሆን ከእድሜ እኩዮች ወይም ከኔ አቻዎች በጣም ገንዘብ ኖሮኝ ነበረ ከሀረብ ሀገር ባገኘሁት በሰራው ማለትም በዛን ጊዜ በሳምንት ውስጥ ሶስት ስራ ነበረ የምሰራው እንደ ጣርኩት ደግሞ የምፈልገውን ለኔ ይበቃኛል ወይ ደግሞ ይሄ በደንብ እኔን የሚቀይረኛል የምለውን ያህል አግኝቻለሁ ብዬ በጊዜው አምናለ ግን ገንዘቡን የተጠቀምኩበት ወይ ደግሞ የዋልኩበት መንገድ ልክ አልነበረም። ገንዘቡን ካገኘኝ በኋላ ኢንቨስት ማድረግ የጀመርኩት ራሴ ላይ ነበረ። ስለዚህ ያገኘውት ገንዘብ በደንብ እኔን ያጠፋኝ ገንዘብ ነበር። ገንዘቡን ራሴ ላይ ነበረ እማጠፋው አልሽ። ምናልባት ምሳሌ ብጠቅሺ፣ ለምሳሌ በጣም ውድ የሆኑ ፋንሲ የምንላቸውን አልባሳት፣ ጫማዎች፣ ፐርፊውሞች፣ የተለያዩ ነገሮች እናደርጋለን። ከዛ ባለፈ ደግሞ ትልልቅ ቦታ የሄድኩት ከሀብታም ጋር መዋል ልክ ሀብታም መሆን ስለሚመስለኝ፣ ትልቅ ሆቴሎች ላይ የምፈልጋቸውን ነገሮች በመብላትም ይሁን በመጠጠው ገንዘቤን ልዛረግ ነበር። ምህረት ከገንዘብ አያያዝ ጋር በተገናኘ ስህተት ነበር ከምትለው ተምራለች። ዛሬ አንድ ሰው ስለሰራ ብቻ ያገኛል የሚለው አመለካከቴ ተቀይሯል። ማስተዋልና ጥበብም ያስፈልጋል ባይ ናት። ሌላው ምህረት ገንዘቧ እንድታጣ ምክንያት ነበር የምትለው ጥናት ሳታደርግ በተደጋጋሚ ከሌሎች ሰዎች ጋር አብራ የሰራችባቸው ወቅቶች ናቸው። ከአንዴም ሶስት ጊዜ አብሬያቸው የሰራኋቸው ሰዎች ተጠቅመውብኛል የምትለው ምህረት ከዚህ ተማረችው ነገር የሰው ሀሳብ ጥገኛ መሆን የለብንም የሚል ነው። ልክ ያልሆነው ምንድነው የሚመርጡን ሰዎች እኛ የምንመርጣቸው ሊሆን ይገባል። ሴሮ ሆኖ በጣም ለረዥም ዓመት የቆዩ ሰዎችም ስላሉ ስለዚህ በሀሳብ በባህሪም እንደገና ደግሞ ስራውንም በመውደድ ፓሽኔት በመሆን ሁለት ወይ ሶስቱም ሰዎች እኩል የሚግባቡ ሲሆን የሚያዋጣና የሚቀጥሉ ይመስለኛል። እኔ ጋር ግን ፌል ያደረገበት የመጀመሪያው ሪዝ መራጭ ሳይሆን ከመራጭ መሆን ነው፣ ለዛ ቦታና ለዛ ስራ። ምህረት አረብ ሀገር በነበረችበት ጊዜ ከወላጆቿ ጋር የነበረው ግንኙነቷ ተቋርጦ ነበረ። ወደ ሀገሯ ከተመለሰች ጊዜ በኋላ ግን የተፈጠረውን መቀያየም በይቅርታ ማለፍ ችላለች። ግን ከመጀመሪያውኑ በቤተሰብ መሀል ጥል ወይም መቀራረን እንዳይፈጠር ውጭ ሀገር ሄዱ ልጆችም ሆኑ ወላጆች ምን ማድረግ ይኖርባቸዋል? ገንዘብ ልክ ያለው ብዬ ያሰብኩትን ገንዘብ ስመጣ አላገኘውም። ያኛው ከቤተሰቦቼ ጋራ የመጀመሪያውን ጥራኔ ፈጥሮብኝ ነበር ምክንያቱም አረብ ሀገር የሚገኘው ገንዘብ እንዲህ በቀላል ወይ ደግሞ ሁሉንም ነገር ማሽን እንደሚሰራው ነው የምናስብ የነበረው እንደዛ እንዳልሆነ በጣም ዋጋ እንደምንከፍል አስበሻል የግቢ መጥሪያ ነው ክፍሌ ተደርጎ ከሌሊቱ አስራ አንድ ሰዓት የምቀሰቀሰው ቤት ውስጥ ምግብ አለ ማለት እኔ ምግብ በላለው ማለት አይደለም እና ያንን ያክል ሳክሪፋይ የከፈልንበት ገንዘብ እዚህ ሲመጣ ቤተሰብ እኛ እንደምንፈልገውን ሳያደርግ ሲሆን አለመቃረን ወይ ደግሞ አለመጋጨት አይቻልም ግን ቢያውቁልን ብዬ የማስበው ፎቶ እንደምንልከው ወይ ደግሞ እኛ እንደወፈር ነው እና አየሩ ስላቀላን ስለቀላል ነገሮችን በቀላሉ ተወተን የመጣን የሚመስላቸው ቤተሰቦች አሉ። ላስ ደግሞ እኛም አንናገርም፣ ነገር ፎቶቻችን የሚናገሩ ምቾታችንን ብቻ ነው። እዛም ያለፈው ያለውን እያንዳንዱን ቻሌንጁ ለቤተሰቡ ማስረዳት ቢችል ቤተሰብም ደግሞ ልጆቹ ከሚፈልጉበት ዓላማ ውጪ ገንዘቡን ባያውሉ ከዛ ላይ ተራ አድርገው ባይቆጥሩ ማለት ገንዘቡ በጣም በቀላሉ እንደተገኙ አድርገው ባይቆጥሩ። ሌላው ፈተና ደግሞ ከማህበረሰብ የሚመጣው ጫና ነው። አንዲት ሕይወቷን ለመቀየር ወደ አረብ ሀገር የሄደች ወጣት ውሏን ጨርሳም ይሁን ነገሮች እንዳሰበችው ሆነው ባለማግኘቷ ውሏን አቋርጣ ወደ ሀገሯ መመለስ ብትፈልግ ወላጆቿ መልሰው ሊቀበሏት ይገባል ትላለች ምህረት ነው። ስትመጣ ጎረቤት ምን ይለኛል? እኔ ሻንጣ ሳልይዝ ብዙ ልጅ ሳልይዝ፣ ወይ ደግሞ የሆነ የምትሰጪው ነገር ከአንቺ የሚጠበቀው ነገር አለ። በነገር ለቤተሰብ ብቻ ሳይሆን ለጎረቤት ምጥመር ስላመነች እና ስለፈለገች ሳይሆን ከማህበረሰቡ ጋር ተስማምታ ለመኖር ያላት ብቸኛ አማራጭ እነዛን ሰዎች የሆነ ነገር ማምጣት ነው። አንደኛ እኔ እሱ ልክ አይደለም ብዬ ነው የማስበው። ወላጅ ደግሞ እናቱ ቆማ ንፍጣም ቢሆን እንኳን የማይሳምጣን የለም ልጅ እያለ ስለዚህ እናቶች ወይ አባቶች ለእኛ መቆም ከቻሉ፣ ትምጣ ልጄ፣ እንደገና ከዜሮ መነሳትም ትችላለች ወይ ደግሞ መታ ሀገር እንኳን መቀየር ትችላለች ብለው ሲያስቡ እዛ ያለው ሰው ሞራል ያገኛል ለመምጣት። አሁን ብዙ ጊዜ እዚህ ሀገር የዘይት ዋጋ የበርበሬና የሽንኩርት ዋጋ ነው የሚነገራቸው። እናንተ ስትሄዱ እንዲ ነበር፣ አሁን እንዲ ነው። መታችሁ ምን ታደርጋላችሁ? ያ ማለት አትምጡ ነው። ከሁለት ቦታ ነው ሰዎቹ ተጎጂ የሚሆኑት። እዛን ፍቅር አያገኙም። እንደገና የናፈቁት ቤተሰብም እነሱ ናቸው የሚናፍቋቸው እንጂ ቤተሰብ አይናፍቅም። ለማህበረሰቡ እንደዚህ የኔን ባክግራውንድ ይዜ የኔን ሀሳቦችና የደረሰብኝን ነገር ይዜ ወደ ሚዲያ የመጣው ለሌሎች ስፔሻሊ ስደት ላይ ላሉ ሰዎች ኢነርጂ እንደሆን ሞራል እንደሆናቸው ፈልጌ ነው። መሞትን የተመኘችበት ቀን እንደነበር በግልጽ የምትናገረው ምህረት መንፈሳዊ ሕይወት በስተመጨረሻ ጥንካሬ የሰጣት ነገር ስለሆነ የየትኛውም እምነት ተከታዮች መንፈሳዊ ሕይወታቸው ላይ ጠንካራ እንዲሆኑ ትመክራለች። እኔ ከራብ በላይ እንድሞት ያኔ ያስመኘኝ ነበር። በዙሪያ የነበሩ ፊድባኮች እና በዙሪያ የነበሩ ሰዎች የሚነግሩኝ ነገር አለ። ከዚህ በኋላ ምን ትጠብቃለሽ? በትምህርትም በእውቀትም በዘመድም በምንም የሌለች ሰውነሽ ና ከዚህ በኋላ ለመንገድ ጠርጋ እንኳን እድል ካልተሰጠሽ አሁን ቀጣይ ምን አሰብሽ? እንደዛ የሚሉ ሰዎች አሉና፣ እነዚህ ድምፆች የሚመጣው ከዴብል ነው ብዬ ነው የማስበው። ማለት በየትኛውም ሃይማኖት ላይ ቢሆኑ ይሄ ድምፅ የሰይጣን ድምፅ ነው። ሰይጣን ሰዎችም ይጠቀማል፣ እግዚአብሔርም ሰዎችም ይጠቀማል። ምህረት ከፈተናዎቿ ሁሉ ከባድ ጊዜ ነበር የምትለው ያለቅዷ ያረገዘችበትን ወቅትና ሴት ልጇን ከተገላገለች በኋላ የነበረውን ጊዜ ነው። የልጇ አባት ስለማርገዟ ቢያቅም ምህረትን ያውቃት የነበረው ገንዘብ ባላት ጊዜ ስለነበረና እሷም ስላለችበት ሁኔታ ልትነግረው ስላልፈለገች ልጇን ብቻዋን ማሳደግ ከብዷት እንድነበር ትናገራለች። ልጄ ትንሽ የወራት እድሜ እያለች የወተት መግዣ ስላልነበረኝ ውሃ ምናምን ነበረ ማጠጣት በስኳ አጃ ተልባ ምናምን እያረግኩ ነው ያሳደግኳትና፣ ልክ ላይሆን ይችላል ከጋብቻ ውጭ መውለድ ልክ ላይሆን ይችላል፣ ግን ደግሞ እኔ አፖርሽን አልደግፍም። እንደ የትኛውም ሃይማኖት ተቋምም ሆነ እንደ አንድ ግለሰብ ማስወረድን በፍጹም አልቀበልም። ምክንያቱም ልጄን ለመግደል አቅም ካለኝ እናቴንም ለመግደል አቅም አለኝ ማለት ነው። ልዩነቱ ምንድን ነው? እናቴን ስገላት መንግስት ተጠያቂ አድርጎ ይከሰኝ እናከፈራለን ልጄን ስገላት ግን ከእግዚአብሔር ውጭ ማንም አያይኝም። ነው ስህተት ሁለት ጊዜ አይደገምም ብያ ነው ማም ነው እኔ ስለዚህ፣ ሙሉ በሙሉ ልጅሽን የምታሳድጊው አንቺንሽ ማለት ነው? አዎ እስከ ዘንድሮ ሙሉ በሙሉ እኔ ልጄን ማሳድግ የነበረው እየጠያየቃሉ፣ ልጄና አባቷ እና አሁን ደግሞ የትምህርት ቤትም አንዳንድ ነገርም እየከፈለ ሰፖርት ያደርጋታል። የእኔና የእሱ ግንኙነት በመውለድ እንዲቀጥል አልፈለግኩም። ማለት ሁለታችንም ጋር የፍቅር ስሜት ሳይኖር አክሲደንታል ነው የተረገበችው እና አብረን እንኳን ብንኖር ለልጅ ብለን ብንኖር አለመግባባት እና አለመዋደዳችንን እያየች ነው የምታድገው። ያ ደግሞ እኔ ትናንት ያደግኩበት ቤት ነው ማለት ነው። እና ያንን በልጅ መድገም አልፈለግኩም። ህይወቷን ከሚወነጨፍ ቀስት ጋር የምታነጻጸረው ምህረት ወደፊት ለመወንጨፍ መጀመሪያ ቀስቱን ወደ ኋላ መሳብ እንዳለ ትናገራለች። ምህረት በአሁኑ ሰዓት አልባሳትን የምትነግድበት ሱቅ ጅማ ከተማ ውስጥ አላት። ደጋግማ ወደ ኋላ መሳብ እና በብዙ ፈተናዎች ውስጥ ያለፈችበት ቀስት ግቡን መቶ ይሆን? በደንብ እንደዛ አስባለሁ። ምክንያቱም አሁን የጸጸት ኑሮ ላይ አይደለም ያለሁት። ቅድም እንዳልሹ በገንዘብ የሚተመን ሚሊዮነር አይደለሁም፣ ግን ደግሞ የሀሳብ ሚሊዮነር አድርጎኛል። ምክንያቱም ተስፋ አለኝ። ተስፋ አለኝ ብቻ ሳይሆን ለቤተሰቦቼ ለቤተሰቦች የፎርጊቭነስ ማድረግ ችያለሁ። ለጓደኞቼ የማድረግ ች ደግሞ በተግባር ገልጫዋለሁ፣ እና ያንሳስብ ለእኔ ስኬት መንገድ እንጂ መዳረሻው አይደለም ለማለት ማለት፣ ወደኋላ የተሳብኩትን ያ ወደፊት መጥቻለሁ። እንግዲህ ምህረት፣ መጽሐፍ መጽሐፍ አንዱ ግብሽ ወይም ህልምሽ ነበረ፣ ይህንንም እያሳካሽ ያለሽ ይመስለኛል። መጽሐፉ ስለምንድን ነው? ለሌሎች መማሪያ ነው ወይ? አዎ መጽሐፉ በኢንተርቪዎቼ ከተገለጠው በላይ ለኢንተርቪው ወይ ደግሞ ለሶሻል ሚዲያ ሊነገር አይገባም ያልኳቸውን በጣም ብዙ ሚስጥሮችን የያዘ ነው። ያ ማለት ምንም ነገር አይቀረኝም ማለት በእኔ ህይወት ውስጥ ልክም የሆነ ልክም ያልሆነውን የኔን ነገር በደንብ መግለጽ የሚችል ነው። የኔ ባዮግራፊ ማለት ጥንካሬ ብቻ ቢጻፍ ማንንም ምንም ነው የማያደርገው። ስለዚህ በደንብ ከተናገርኩት በላይ የኔ ዊክነሶች ወይም ደግሞ ለእኔ ደካማ ጎኖች በደንብ ተጽፈውበታል እና ደግሞ በዚህም ሰዓት ሰዎች ሶሳይድ እያደረጉ ያሉት በገንዘብ ችግር ብቻ አይደለም። እዛ ላይ የጻፍኳቸው ነገሮች አንዳንዶቹ ለራሴ እንኳን ደግሜ ማልነግራቸው ነገሮች ናቸው፣ ግን ጽፊያቸዋለሁ። ትውልድ ይጠቀማል ብዬ ስላሰብኩ። ምህረት ተገኝ መጽሐፏ በወራት እድሜ ውስጥ ለገበያ እንደሚቀርብ ተስፋላት እንግዳችን ስለነበረች ከለብ እያመሰገንኩ የመሰናበታችሁ ልደት አበበ ነኝ። ጤና ይስጥልኝ።